Já, yeah, yeah, yeah, yeah, yeah, yeah, yeah. ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው ሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምን አመሻችሁ። ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ዕለቱን በድጋሜ ለማስታወስ ለተቅዳሜ ታህሳስ 13 ሲሆን በኢትዮጵያውያኑ አቆጣጠር፣ በአውሮፓያኑ ደግሞ ታህሳስ 22 ነው። ዛሬ የአውሮፓያኖቹን የገና በዓል ለመቀበል ዛሬን ጨምሮ ሶስት ቀናቶች ይቀሩናል። ሱቆች በሙሉ በገበያተኛ ተጨናንቀዋል። ግርግር በዝቷል። እኔም ትላንት ወደ ገበያ ጎራ ብዬ ነበር። መፈናፈኛ የለም። ሰው ስጦታ ለመግዛት ወዲያ ወዲህ እየተትርመሰመሰ ነው። ሱቆች፣ መስሪያ ቤቶች፣ የግለሰብ ቤቶችን በተለያዩ ቀለማት ባሸበረቁ መብራቶች ብርሃን በብርሃን ሆነዋል። የገና በዓሉ ሊከበር ትንሽ ቀናት ሲቀሩት ህዝቡም በሀዘን ላይ ይገኛል። ከዜናችን ስትከታተሉ እንደሰነበታችሁት በከነቲከት በሚገኝ አንደኛ ደረጃ ትምህርት ቤት አንድ ወጣት የተኩስ እርምታ ከፍተው ሀያ ህጻናትና ስድስት የትምህርት ቤቱ ሰራተኞችን በመግደሉ በአሁኑ ሰዓት በመላ ዩናይት ስቴትስ ሀዘን አንዣቦ ይገኛል። ሰሞኑንም የህጻናቱ የቀብር ስነ ስርዓት እየተካሄደ ነው። እንግዲህ ይታያችሁ፣ ልጆቻቸውን በዚህ አሰቃቂ ግድያ ያጡ ወላጆች የገናውን በዓል እንዴት አድርገው እንደሚያከብሩት። ሰሞኑን ከፕሬዚዳንቱ ጀምሮ ምክር ቤቱና ህዝቡ ጠመንጃን ለመግዛት የተደነገገውን ህግ ለመቀየር በመላው አገሪቷ የመወያያ ርዕስ ሆኖ ነው የሰነበተውም። ይህንን አሰቃቂ ድርጊት ለማቆም ስንት ሰው እስኪያልቅ ነው የምንጠብቀው? ይላል ማይክል ጃክሰን ቀጥላችሁ በምታዳመጡት ዋት ሞር ካናይጌቭ በተሰኘው ዜማው ይህን አሰቃቂ ድርጊት ለማቆም ስንት ሰዎች መሞት አለባቸው? ስንቶቹን እስክናጣ ነው የምንጠብቀው? ስንት ህጻናትስ ማልቀስና ማለቅ አለባቸው? ለምንድን ነው ፊት ለፊታችን ሰዎች በአሰቃቂ ሁኔታ እያለቁ እያየን እንዳላይ የሆነን አንገታችንን አዙረን የምናልፈው? እስከ መቼ ነው? ዋት ሞር ካን አይ ጊቭ ማይክል ጃክሰን። Oh, So let's argue. It's not a lot to give Just a little bit what I got that? I Everyone should be a part of አሰቃቂ ድርጊት ለማቆም ስንት ሰው እስኪያልቅ ነው የምንጠብቀው? ይህንን አሰቃቂ ድርጊት ለማቆም ስንት ሰዎችስ መሞት አለባቸው? ስንቶቹንስ እስክናጣ ነው የምንጠብቀው? ስንት ሕጻናትስ ማልቀስና ማለቅ አለባቸው? ለምንድን ነው ፊት ለፊታችን ሰዎች በአሰቃቂ ሁኔታ እያለቁ እያየን እንዳላይ የሆነን አንገታችንን አዙረን የምናልፈው? እስከ መቼ ዋትሞር ካናይጌቭ፣ የተሰኘውን ማይክል ጃክሰን እና ሌሎች ታዋቂ ድምፃውያን የተጫወቱትን ዜማ ነበር ያደመጥነውም። የተከበራቸው ሙዚቃ ቀን አድማጮች፣ በድጋሜ የክብር ሰላምታ በያላችሁበት ይድረሳችሁ። እዚህ ዩናይት ስቴትስ የገናን በዓል ለማክበር ዛሬን ጨምሮ ሶስት ቀናት ብቻ ናቸው የቀሩት። ሰው ለስጦታ የሚሆነው ቃለ መግዛት፣ በተለይም ዛሬ ቅዳሜ ስለሆነ ሰው ወደ ገበያ እየጎረፈ ነው። ይህንኑ የገና በዓል በማስመልከት በርካታ ድምፃውያን ምርጥ ምርጥ የሆኑ ዜማዎችን ያካተቱ አልበሞችን በገበያ ላይ አውለዋል። ከእነዚህ አልበሞች መካከል የተመረጡ ዜማዎችን ነው ለዛሬ ስቱዲዮ ይዤ የገባው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩ አዲስ ከወጣው የሪሃና አናፖሎጀቲክ ብላ ከሰየመችው አልበሟ ውስጥ ራይት ናው የተሰኘውን ዜማዋን አሰማችኋለሁ። ነገን ላንደርስበት እንችላለን፣ በጣም ሩቅ ነው። ትላንት ደግሞ ተመልሶ አይመጣም። ስለዚህ ያለን ጊዜ አሁን ነው። በሕይወት ለማድረግ ያሰብከው ነገር ካለ ጊዜ አትጠብቅ፣ አሁኑ አድርገው አለበለዚያ፣ ይቆጭሃል። ማመንታትህን ተውና የተመኝኸውን አሁኑ አድርግ። ልትቆጣጠር የምትችለው አሁንን ብቻ ነው። ራይት ነው። አብሯት የሚጫወተውም ዴቪድ ጉታ ነው። So We are we መገላ እንደርስበት እንችላለን። በጣም ሩቅ ነው። ትናንት ደግሞ ተመልሶ አይመጣም። ስለዚህ ያለን ጊዜ አሁን ነው። ራይት ናው የተሰኘውን የሪሃናን አዲስ ዜማ ነው ያደመጥነው። ነው ሪሃና አናፖሎጂቲክ ብላ የሰየመችው ሰባተኛው የሆነው የስቱዲዮ አልበሟን ባለፈው ወር በገበያ ላይ በደፍ ጃም የቅጂ ካምፓኒ አማካኝነት በገበያ ላይ አሁላለች። አልበሙ በሙዚቃ ገምጋሚዎች ዘንድ ጥሩ ግምገማ ያገኘላት ሲሆን በአልበሙ የተካተቱት ዜማዎችን በአድማጮች ዘንድ ተወዳጅነትን አትርፈውላታል። ሪሃና በዚሁ አዲስ አልበሟ ውስጥ በርካታ ድምጸውያን አብረዋት ተጫውተዋል ከነዚህም ድምጾ ያመካከል መካከል የቀድሞ ፍቅረኛዋ ክሪስ ብራውን ይገኝበታል ታስታውሱ እንደሆነ ከዛሬ ሶስት ዓመታት በፊት ክርስ ብራውን ሪሃናን ደብድ ደብድበሃል ተብሎ ታስሮ ነበር እንደውም አበቃለት ክርስ ብራውን ካሁን በኋላ በሙዚቃ የወደፊት እድል የለውም ተብሎም ነበር ይኸው አሁን ሁለቱ ታርቀው እንደውም በዚሁ በሪሃና አልበም ላይ በጋራ ዜማ ተጫውተዋል የዜማውን ርዕስ ኖበዲስ ቢዝነስ በእኛ መሃል ማንም አያገባውም ብለው ሰይመውታል አንቴ የእኔ መሆንክን ለዓለም ሕዝብ ጮክ ብለህ ንገር፣ እኔም እስከ ዘላለሙ ያንተው ነኝ፣ እኔም ያንችው ነኝ፣ በእኔና ባንቺ መካከል የሚያገባው ማንም የለም እያሉ እየተቀባበሉ የተጫወቱትን ዜማ ላሰማችሁ፣ ኖበዲስ ቢዝነስ። I like what you I wonder can we become love persona? Comes infectious. Let's make out in this Lexus. There's no other love just like this. I like what you. I wonder can we become loves for so You'll always be the one that I wanna. አንተ የእኔ መሆንክን ለዓለም ሕዝብ ጮክ ብለህ ነገር እኔም እስከ ዘላለሙ ያንተው ነኝ እኔም ያንቹ ነኝ። ሪሃና ና ክሪስ ብራውን በጋራ ኖቦዲስ ቢዝነስ እያሉ የተጫወቱትን ዜማቸውን ነበር ያደመጥ ነው። ሪሃና በዚሁ አዲስ አልበሟ ላይ ከክሪስ ብራውን በተጨማሪ ከራፐር ኤሚነም ጋር ተጫውታለች። አናፖሎጀቲክ በውስጡ አስራ አራት ዜማዎችን ያካተተ ሲሆን በገበያ ላይ በወጣ በመጀመሪያው ሳምንት ብቻ ሁለት መቶ ሰላሳ ስምንት ሺህ ቅጂ ተሽጦላታል። በአሜሪካን የቢልቦርድ ሰንጠረዥም ላይ የአንደኝነትን ደረጃ አግኝቷል በአሜሪካ ብቻ አይደለም በእንግሊዝ በኖርዌይ በስዊዘርላንድም እንዲሁ የአንደኝነትን ደረጃ አግኝቶላታል አልበሟ አልበሙ ከመውጣቱ በፊት ቀደም ብላ የለቀቀችው ዳይመንድስ የተሰኘው ዜማም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ለበርካታ ሳምንታት የአንደኝነትን ደረጃ ይዞ ነው የሰነበተው ይህ ዜማ በዩናይት ብቻ ሳይሆን በሌሎች አስራ አምስት ሀገራትም የበላይነትን ይዞ ነበር ዳይመንድስ ዜማውን ላሰማችሁና ቡርኖ ማርስም አዲስ አልበም አውጥቷል የእሱንም ዜማ I diamonds Fine light in the beautiful sea I just will be happy like a diamond shine bright like a diamond shine bright like a diamond አናፖሎጂቲክ ከተሰኘው የሪሃና አዲስ አልበም በአሁኑ ሰዓት እዚህ የሙዚቃ የሬዲዮ ጣቢያዎችን የአየር ሞገድ ተቆጣጥሮት የሚገኘውን ዳይመንድስ የተሰኘውን ዜማዋን ነበር ያደመጥ ነው። ሪሃና ይህንኑ አዲስ አልበሟን ለዓለም ህዝብ ለማስተዋወቅ ከፊታችን የመጋቢት ወር ጀምራ በአለም እየዞረች የሙዚቃ ትርኢቷን ታሳያለች። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይል ተለያዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጎ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤኒውስ ዳት ካም ወይም ቃና ደስ አት ቪኦኤኒውስ ዳት ካም ቃና ደስ ኪኤንኤ ዲኢኤስ አት ቪኦኤኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙ ሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ፌስቡክም ገባ ብላችሁ ቃና ደስ ኪዊኤ ኤንኤ ዲኢኤስ ብላችሁ ፈለግ ፈለግ ብታደርጉን በፌስቡክም ላይ ታገኙናላችሁ። ወደ ቡርኖ ማርስ አዲስ አልበም ከመሄዴ በፊት ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን እንመልከት። ሬድ የተሰኘው የቴይለር ስዊፍት አልበም በዚህ ሳምንት ሁለት መቶ ስምንት ሺህ ቅጂን በመሸጥ የአንደኝነትን ደረጃ ሲይዝ አንኦርቶዶክስ ጁክ ቦክስ የተሰኘው የቡርኖ ማርስ አልበም መቶ ዘጠና ሁለት ሺህ ቅጂን መሸጥ የሁለተኝነትን ደረጃ የያዘ ሲሆን ክሪስመስ የተሰኘው የማይክል ቡብሌ አልበም መቶ ሰላሳ ስምንት ሺህ ቅጂን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶዎቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የወጡትን ብንመለከትና ከሶስተኛው ደረጃ ብንጀምር ይሄ የተሰኘው ዘ ሉሚነርስ ዜማ በዚህ ሳምንት የሦስተኝነትን ደረጃ ሲይዝ፣ የሁለተኝነትን ደረጃ የያዘው ደግሞ ቀደም ብላችሁ በሰፊው አድምጣችሁታል። ዳይመንስ የተሰኘው የሪሃና ዜማ ነው በዚህ ሳምንት የሁለተኝነትን ደረጃ የያዘው። ወደ ሳምንቱ ምርጥ አንደኛ ዜማ ስንገባ ደግሞ ላክድ አውት ሄቨን የተሰኘው የቡርኖ ማርስ ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። ቡርኖ ማርክስ አን ኦርቶዶክስ ጁባክስ የተሰኘ አዲስ አልበም ከሁለት ሳምንት በፊት በገበያ ላይ አውሏል። ይህ አልበም ለቡርኖ ማርስ ሁለተኛው የስቱዲዮ አልበሙ ሲሆን አስር ዜማዎችን በውስጡ አካቷል። ቀደም ብላችሁ እንደሰማችሁት አልበሙ በዚህ ሳምንት ብቻ መቶ ዘጠና ሁለት ሺ ቅጅን በመሸጥ በቢልቦርድ ሰንጠረዥ ላይ በሽያጭ የሁለተኝነትን ደረጃ የያዘ ሲሆን ላክድ አውት ኦፍ ላክድ አውት ሄቨን የተሰኘው ዜማው ደግሞ የአንደኝነትን ደረጃ ይዞለታል። እስቲ በመቀጠል ይህንኑ የሳምንቱን ምርጥ አንደኛ ዜማ ላሰማችሁ። ላክዳውት ሄቨን አንኦርቶዶክስ ኦርቶዶክስ ጁቦክስ ከተሰኘው የቡርኖ ማርስ አዲስ አልበም በዚህ ሳምንት በቢልቦር ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነት ደረጃ የያዘለትን ላክዳውት ሄቨን የተሰኘውን ዜማውን ነበር ያደመጣችሁት። የሀዋይ ግዛት ተወላጅ የሆነው የ27 ዓመቱ ቡርኖ ማርስ አዳዲስ ብቅ ካሉ ድምፃያ መካከል እየተደነቀ ያለ ድምፃዊ ነው። ከድምፃዊነት በተጨማሪም የተዋጣለት የዜማ ደራሲ አቀነባባሪና ደናሽም ነው። የተከበራቸው ሙዚቃ ቀን አድማጮች ለዛሬ ያለ ሰዓት ወደ መገባደዱ እየተቃረበ ነው። ሬድ ከተሰኘው የቴይለር ስዊፍት አዲስ አልበም 22 በተሰኘው ዜማዋ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። It feels like a perfect night for breakfast at midnight to fall in love with strangers. Ah ah ah ah. Yeah, we're happy, free, confused, and lonely at the same time.